ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር አሰፋ ባልቻ፣ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት፣ በቅድሚያ ለምን ከካሳ ኃይለ ጊዮርጊስ ወይም ካሳ ኃይሉ በኋላ ዳግማዊ አፄ ቴዎድሮስ ልደትና እድገት አንነሳም? ካሳ ኃይሉ እድገትና ወደ ስልጣን መምጣት ለየት የሚያደረገው ምንድን ነው? በጣም ከሚታወቅ የመሳፍንት ዘር ወይም የኳን ዘር በኢትዮጵያ እንደሚታውቀው ከላይ ቤተ መንግስቱ ጋር ቁርኝት ባለው መንገድ የነገስታቱ የጠቅታ የዘው ዶራዎች ሆኖ የመጡ ሰው አለመሆናቸው፣ ተራ ሰው የነበሩ ሰው እንደመሆናቸው ነገር ግን ደግሞ በሌላ ጎሉ ደግሞ አካባቢያቸው ላይ ተወለዱበት በቋራና በዙሪያው ባሉ አካባቢ ደግሞ ያው በዝምድናቸው በተለያዩ በአጎታቸው በድጋት ማስገፉ በኩል እንዲሁም ወደ ቤተ መንግስት ቀረብ ያለ ሁኔታ የነበራቸው ሰው እንጂ ይሄ የሚባል እንግዲህ ሊቆጠርላቸው የሚስል የዘር ወይ አጥንት ቸው ወደ ስልጣን የሚፍሱ አይደሉም። በትምህርታቸው እንዲሆኑ በልጅነታቸው በዚሁ በኛ በሀገራችን የተለመደውን ልማዳዊ ልበለዊ የቤተክርስቲያኑ ትምህርት በትንሿ ከመቁጠር ያለፈ የበለለ ትምህርት አልነበራቸው። ነገር ግን በኋላ ለካ አንድ ሰው ከትምህርትና ከትምህርት ብቻ ጋር በተያያዘ ወይም ደግሞ በቤተሰቡና ቤተሰቡ ባሳየው አይነት እንግድ ብቻ መሄድ እንደማይሆን እያንዳንዱ ሰው ራዕይ እንዳለው በእርግጥ ያረጋገጡ ትልቅ ሰው እንደሆኑ ነው የምናየው። እንግዲህ የእርሳቸው ውገትና ውልደት አሁን ቅድም ከነገርኩህ ከተራ ቤተሰብ ከመምጣት በላይ እንደም ያው በታሪክ ብዙ ጊዜ የሚነገርላቸው እናታቸው እንዲ ናቸው የኮሶ ሻጭ ልጅ ናቸው እየተባለ ዳላቶቻቸው ሙሉ ሳሽማጠጧቸው አዝማሪ ሲገኝባቸው የሚውሉበት የነበረበት ሁኔታ እንደነበረ የሚነገርለት ነው። ነገር ግን እሱ አይደለም ዋናው ትልቅ ነገር ሰው በምግባሩ፣ በራእዩ፣ በሚፈጽመው ተግባር የሚፈረድ ከሆነ አፄ ቴዎድሮስ በኢትዮጵያ ታሪክ ላይ ልዩ ስፍራ ያላቸው ምናልባትም ልዩ ያላቸው ልጅ ነበሩ ማለት ይችላሉ። እንደሚታወቀው አሁን እንደገለጹትም ወደ ዳግማዊ አፄ ቴዎድሮስነት ደረጃ ደርሰዋል። ቴዎድሮስ በኃይል ነው ስልጣን የያዙት። ወታደራዊ ክህሎቱን ከየት ነው ያገኙት? ተከታዮችንስ እንዴት አፍርቶ ነው በወቅቱ የነበረውን አገዛዝ ገርስሰው ራሳቸውን ላፄነት ያበቁት? ይሄ ነው እንግዲህ አሁን ትልቁ ቅድም ለመናገር ሞከርኩት ትልቁ ችሎታቸውና ቸው የደስቲኒ በለው ወይም የመጨረሻ ጣፋንታቸውን የወሰነው የግል ችሎታቸው ነው ማለት ይቻላል። ያልኩት ለዛ ነው። በእርግጥ ቅድም የጠቀስኳቸው አጎታቸው አካባቢና እሳቸው ዙሪያ የነበሩ አንዳንድ ነገሮችን ከመመልከት ቁጥር መሳሪያ ጋር ሊለማመዱ ይችላሉ። አንዳንድ አደንና የመሳሰሉትን ባህላዊ ጨዋታዎች ሊጨዋቱ ይችላሉ። ፈረስ ሊለማመዱ ይችላሉ። ሌሎች ነገሮችንም አድረግ ይችላሉ። እነዚህ እነዚህ እንግዲህ ተሰጥኦዎች ከተፈጥሯቸው ጋር ካለው ጋር ተዋህደው እንቢባይነትን ያመጣባቸው መጀመሪያ ነገር እንግዲህ በሀገራችን ላይ የምታቀው ከትንሽ የቀበሌ ሹምነት የጭቃሹ በለው ወይም አትጋዳኛ ጀምሮ እስከ ትልቁ ጠቅላይ ግዛት ይሁን ከዛም ያለፈ ግዛት የሚባሉ በኋላ እንግዲህ አስተዳደር እንትኖቻቸው ግ ትልልቆቹን የግዛት ክልሎች ማለት ነው፣ የግዛት ክፍፍሎች ማለት ነው። እንደአሁኑ ሳይሆን እንደ ድሮ ላስታ፣ ሰቆጣ፣ በጌምድር፣ ሰሜን እየተባለ እንደሚደረገው እንደነበረው በእንደዚህ አይነት አስተዳደር ውስጥ እንኳ ሳይሆን በዚህ በደንቢያ እና በዙሪያው የነበሩትን አካባቢዎች ያስተዳድር የነበሩትን ያውጎታቸውን ግዛት የመጠየቅ ነገር ያነሱት የይገባኛል ጥያቄ ያነሱት እንዲሰጣቸው የፈለጉት አንደኛ ጉልበተኛ መሆናቸውን በማሳየታቸው ነው። እንዲተኛ መሆናቸውን በማሳየታቸው ነው። እንዲህ ባይሉ ኖሮ ጎንደሩ ቤተመንግስት ልብሳቸውን ጥያቄ ለማስተናገድ ከቶ ዞሩ ለማየትም አልፈልጓቸው። ለዛ ነው እንደ ተራ ሽፍታ ለመቁጠሩም ተሞክሮ የነበረው ነገር ግን የሰውየው የማስተባበር ችሎታ ባለር ደግሞ ይሄ ጀግንነታቸው መጀመሪያ ያሳዩት የነበረው በኋላ የባህሪያቸው መቀየር ጋር ራያቸው ተቀባይ ሰው እያነሰ በመጣ ቁጥር እና ብስጭታቸው እየጨመረ ሲመጣ ያመጡትን ባህሪ አይነሳህን በጣም ጥሩ ለድሆች፣ ለተትክል አቱና ለተበደሉ ሰዎች ያሳዩት የነበረው ርህራሄ እና ጥሩነት ወም አንዳንዶቹ ሮቢንሁድ ጋር ማመሳሰል የሚሞክሩ ሰዎች አሉ ጽፈታቸው ላይ ያለውን ተነጥቀው ለሌለው መስጠት ማከፋፈል የመሳሰሉትን አይነት ነገሮች ማሳየት በጣም ብዙ ተከታይ እንዲኖራቸው ያደረገ ነው። እንግዲህ ይሄ በመንግስት ላይ የማመጥ የመሸፈት ነገር መጀመሪያ በአካባቢ ይጀምራል። አካባቢው ካሉ ሰዎች ጋር ግጭት ይጀምራል። በየጊዜው በሚያገኝት ወታደር አይደል ከጊዜ ወደ ጊዜ ማለት ነው ተሰሚነት አሱ እየታወቀ ይመጣል። በኢትዮጵያ ታሪክ ደግሞ ሽፍትነት ያ እንደምታውቀው የተጻፈበት ጉዳይ ነው። እንደነ ክራሚ አይነት ሰዎች የጻፉበት ጉዳይ ነው። ጥያቄህን ማስፈጸም የምትችለው ደጅ በመጥናትና እንትን በማድረግ አይደለም። ያ እስካሁን ድረስ ተከትለ ያለ ትዲሱ ነው። በጉልበት ትንሽ ማሳየት አስፈላጊ ነው፣ ለመደዳደር ማለት ነው። ስለዚህ ከዚያ በኋላ ያው እንግዲህ በስጦታ መልክ እንደምታውቀው በአማችነት መልክ ለማስጠጋት ሁሉ ተሞከረ። አውራጃ ለመስጠት ሁሉ ተሞከረ። ነገር ግን የሰውየው ራዕይ ለካ ኃያል ነበሩ ኖሮ በንቢተኝነቱ ቀጠለ። ማዕከላዊ መንግስት ጋር በየጊዜው በሚላክበት ትልልቆቹ እጅ አዝማቸው ጦር መሪዎች እየተላኩበት ብዙ ውጊያዎችን ታሳለፍ። እነዚህ ውጊያዎች ደግሞ ጥንት ከነበረችው ልምድ፣ ከግብጾች ጋር መጀመሪያ ሲቆራቆስ የነበረችው ይህ መጀመሪያዋ ልምድ በሽንፈት የተደመደመ ነበረችን፣ ብትሆን ብዙ ትምህርት የሰጠችው ነበረች እና ያቃታል የፊት ለፊቷን ማለት አሁን ኮንቬንሽናል ብለህ የምትለው አይነት ተፈጣዊ ሽፍትነቱ ብቻ ሳ በፊት ለፊት መግጠም የጀመረው እንግዲህ ሰራዊት በባብዛቸው የተነሳ ነው። ተከታዊ እየበዛ ያሳያችሁ የነበረው ራዕይና አላማ ጥሩ መሆኑን የሚያመለክት ስለነበረ ይመስለኛል እንግዲህ ወደ ከፍተኛ ስልጣን ሲግግስ ለመምጣት ታብሎ የጀመረው ታወቀው በርካታ ጦርነቶችን አካሄደዋል። በእርግጥ በቀላሉ እዛ አልደረሱም። የተጌይቱን እስከ መማረክም ደርሰው የእሳቸውንም ልጅ ተዋቡን አግብተው በኋላም የራስ አሊን በትረ ስልጣን ነጥቀው በአውሮፓውያኑ አቆጣጠር ፌብሩዋሪ 11 18 55 ዳግማዊ አጼ ቴድሮስ ተብለው ነግሰዋል። የንግስናቸውስ ስ ዘመን እንዴት እናየዋለን? በእርግጥ አጭር ነው። በዛን ዘመን አቆጣጠር ወደ 13 አመታት ያህል ነው ስልጣን ላይ የቆዩት። ያንን 13 አመታት እንደምን ይገልጡታል? የንግስናቸው ዘመ ልዩ የሚያደርገው ምንድን ነው? የእሳቸውን አስተዳደር ልዩ የሚያደርገው ምንድን ነው? ማዕከላዊ መንግስት በኢትዮጵያ ታሪክ ረጅም ታሪክ ያለው ነው እንደምታውቀው። እሺ ዘመናትን ማስቆጠር የሚሞክር ነው። ከብዙዎቹ ጥንታዊ መንግስታት ጋር ሊወዳደር የሚችል ታሪክ ያላት ሀገር ናት ኢትዮጵያ፣ በመንግስት ማለት ማዕከላዊ መንግስት በመመስረት እና በማስተዳደር ረገድ ላይ ይሄን ስንል ግን ፍጹም አሁኑ አይነት ዘመናዊ አይነት የተማከል አይነት መንግስት አዳ የሆነ የተማከል አይነት መንግስት ነው በጣም የሚከብድ ነው። ለምን በየአካባቢው ቅድም እንደነገርኩ በጣም ጠንካራ ጠንካራ የሆኑ ራሳቸውን በየጊዜው ከአካባቢያቸው ካሉ ደካማዎችን ከማስገበር ጋር በተያያዘ ግማሹ የሪሶርስ ፍለጋ፣ ግማሹ የእርሻ መሬት ፍለጋ፣ ግማሹ የዝና ፍለጋ የመሳሰሉት እያሉ እርስ በርሱ የተቆራቆሰ ይሄ አሁን በቋንቋና በተለያዩ ሁኔታዎች እሱን በተሻገረ መንገድ ማለት ነው ግዛቶቻቸውን እያስፋፉ እያስተዳደሩ የነበሩ ዘመን ለረጅም ጊዜ የቆየ ነው። በተለይ እንግዲህ በእኛ ታሪክ የዘመነ መሳፍንት እያሉ የነበረው ወይም በእንግሊዝ ለ ወገ ስም የምንለው የእነሱ ዘመን በፊት ለፊት ይፋ ሆኖ አንዱ ከአንዱ ጋር ብዙ መገናኘት ሳይሆን አንዱ አንዱን እየበላ አንዱ አንዱን እየወሰደበት ግዛቱ አንዱ አንዱ አስገበረውን እየቀማው ወይም እያስገበረው እንደገና አስገባሪ የነበረው ገባሪ እየሆነ ለረጅም ዓመታት የቆየበት አንድ ተኩል የሆነ መቶ ዓመት ያሳለፈበት ዘመን። ለመጨረሻ ጊዜ ቁርጥ ያደረጉት ሰውዬ ማለት ይቻላል ዳግማዊ ያው አፄ ቴዎድሮስ ናቸው። ያ ሁኔታ እንግዲህ አሁን ቅድም ያልከው ራሳሊን ትንሽ ራሳሊን የመጨረሻው እንድል አይሻል ጦርነት ምክንያል እንግዲህ፣ ከዛ በኋላ ወደ ዘውዱ ለመምጣት ሊያግዳቸው የሚችለው አልነበረም። የሰሜኑም ትልቁ ገዢ ራሱ ግን ግን ተመጥተዋል። ከዚህ በኋላ ያለው እንት በር ክፍት ነው ጎንደር ቤተ መንግስት ለመቆጣጠር ምናልባት የሳቸው ፍላጎት ጎንደር መቆጣጠር ላይ አሁን የሚችል ነበር አይታወቅም። እንግዲህ የነበረው ሁኔታ ግን አመች ነበር ይህንን ነገር ለማድረግ። የጎንደር ሁኔታን ከተቆጣጠሩ በኋላ ግን የቴድሮስ ፍላጎት እነዚህ ተበታትነው የነበሩ ግዛቶች እንዴ ማድረግ የሚል ሀሳብ ለመጀመሪያ ጊዜ ማለት ይቻላል እንግዲህ ከዛ በፊት የነበረው ግብር እንዲግልኩ ማድረግ፣ ጦር ሲነሳባቸው የውጭ ወራሪ ሲመጣ ወደ ውጭ ወራሪ መሄድ የሚችሉ ሰራዊት እንዲያዋጡ ማድረግ የነበሩበትን ግዛት እና ያስገብሩት የነበረውን ግዛት ማጽደቅ ወይም እንዲሰፋላቸው ተጨማሪ ሽመት መስጠት የመሳሰሉት አይነት ነገሮች ነበሩ። እንግዲህ በቤተ መንግስቱ ሰዎች ተቀምጠው ነበሩ። የጎንደር ቤተ መንግስት እንደምታውቀው የቤተክርስቲያን ዶክትሪን ልበለው ይሄንን የደጉማ ና የትንክርክሮች የሚከራከሩበትና ነገስታቱን በቁጭ ብለው ገበጣ የሚጫወቱበት ነበር ማለት ይቻላል። አንዱ አንዱን እየመረዘ የሚገልበት አንዷንዱን አንዱን ከስልጣን ቶሎ የሚያስወግድ መንገድ የሚያስብበት የመሳሰሉት ነበሩ። ያንን ረጅም ዘመን ያለፈው የነበሩት ነገሮች እንግዲህ ያው አሁን የምታ የሚታያቸው የታሪክ ሳይ ወይም የተቀምጠው የምታያቸው የቅርሶቻችን እነዚህን ቅርሶች ከማሰራት የዘለለ ብዙ የለም። አንዳንዶቹ ጠንካራ ነገስታት ነበሩ። አንዳንዶቹ በምታየው ይህንን በሴራ ሲተላለፉ የነበረ የጎንደር ቤተመንግስት ማለት አሁን በታሪክ በኛ በምናቀውን የሴራ

ስለዚህ እነዚ መሳፍቶች መቆጣጠር ነበረባቸው ማለት ነው። ይህንን አይችሉ ስለማይችሉ ተቀብለውታል። ጉዳዮች ወይም በሌላ ጉዳይ ነበር የሚያሳልፉት። ያው ብዙም መከራን ማሳልፈዋል ማለት ይቻላል። በመካከልም ቀደም ብሎም የነበረው የተፈጠረው እንደምታውቀው የፖርቱጋሎች ወደዚህ መምጣት ይዞት የመጡት የተቀላቀለ ይሄ አሁን በቅባት ካራ ምናም ያልኛ ምንፋጅባቸው አሁን ድረስ ዱካቸው ያለ የእምነት እንትኖች እነዚ ሁሉ የእነሱ ቅሪቶች ናቸው። ስለዚህ በአንድነታችን ላይ ሁሉ ብዙ ጠባሳ ብለው የሄዱ ችግሮች ስለነበሩ እነዛን ሁሉ መቋቋም የሚያስችል አቅም አልነበር። ቴድሮስ ግን ይህንን ሁኔታ ለአንድና ለመጨረሻ ጊዜ ለመቁረጥ የተነሳ ሰው ይመስላል። በሃይማኖት የነበረው ልዩ ንስሎ ለመቁረጥ ተነሳ ይመስላል። ወሎ ላይ እንግዲህ ተደጋጋሚ ወሎ ላይ ተጠቀምጭ ወሎ ላይ ተደጋጋሚ ተደጋጋሚ ስድስት ሰባት ዘመቻ ማድረግ የሞከረበት ምክንያት አንዱ ይህን አይነት ሁኔታ ስለነበረበት፣ ሊገዙኝ አይችሉም፣ ሃይማኖታቸው ልዩ ነው በሚልም ተቃራኒ እንትኖች ያሉበት አካባቢ ስለነበረም ነው ብዙ የተደጋግሞም የመጣንበት ነው። ነገር ግን የጠፋበትም አካባቢ ያው ወሎ አካባቢ ነው። የመጨረሻ ምሽግም ለማድረግ የሞከረውን መቅደላን የሚያስቀምጠው ለዛ ነው። ስለዚህ ግን ዋናውና ትልቁ ነገር ተደጋጋሚ ዘመቻዎችን ወደ ሸዋ፣ ወደ ወሎ፣ ወደ ጎጃም ያው እንደምታውቃቸው ትልልቅ ኃይለኛ ሰዎች የነበሩበት አካባቢ ነው። ጎጃም ማለት አልገዛም ማለት ሲያስቸግረው የነበር አካባቢ ነው። የመሳሰሉት ከጎንደርና ከነበረበት ከደብረ ብርሃንና ዙሪያው ውጪ እየሄደ በረጃጅም ዘመቻዎችን ለማስከበር የሞከረበትና ዋናው ምክንያት እውነቱ ነው የምልህ በዛ ዘመን ይህን ሀሳብ ይዞ ይመጣል ተብሎ የሚታሰብ ኢትዮጵያዊ ንጉሠ ነገሥት ሁለተኛ የሚፈጠርም አይመስለኝም። የመጀመሪያውም የሚያደርገውም እሱ ነው። ከወጣም በኋላ ደግሞ ይናገራቸው የነበሩትና በተግባር ለሰራዊቱ ሲያስተላልፋቸው የነበረው ሕዝቡን ሊያስተባብር ይሞክርበት የነበረብን አላማ ደግሞ ስታነብረግሞ እንዴ ይህ ሰውዬ ከጊዜው በፊት የተፈጠረ የችን ሀገር በዛን ሰዓት እሱ ባሰበው መንገድ ቢወስዳት ኖሮ ዛሬ ጃፓን የነበረችበት ደረጃ እንደርስ ነበር እየተባለ ለክርክር የቀረበበት ምክንያት ያ ነበር። ተመሳሳይ ነበር፣ እኛና ጃፓን ብለን የምንከራከሩ በዘመኑ እሱ ያስባቸው የነበሩት ነገሮች ነገሮች መሬት ላይ ቢይዙለት ኖሮ፣ ያስባቸውን ነገሮች ቢፈጽማቸው ኖሮ፣ ሰው በአንድነት ቢቀበለው ኖሮ፣ በተለይ በተለይ ከቤተ ክህነት ጋር የተፈጠረው ችግር ያው፣ እንደምታውቀው ኢትዮጵያ ውስጥ ፖለቲካ አይዲኦሎጂ ተብሎ ይሄ ነው ብለን የምናነሳው ነገር እንደቸገረን ነው የምንኖረው። አሁንም እንደቸገረን ነው፣ ድሮም እንደቸገረን። ስለዚህ ይሄ የሚቸግረንን ነገር አንድ ነገር ይዞ አስቀምጦት ነበር። በምትኩ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የመጣላቱ ጉዳይ ነው። ትልቁን የመጨረሻውን የቤዝኒ ልበለው የመጨረሻውን ዲሞዲዮል የጠራበት እሱ ነው። ምዕመናንና እንዲያሳድሙበት አደረጉ። እንግዲህ ያው እንደምታውቀው በሃይማኖት የመጣ ሰው ሀገር አስቸጋሪ ነበር እና ይህ ሁሉ ሁኔታ የመጣው ምንድን ነው እሱ ሊያደርግ የነበረውን ሪፎርሞች፣ ሊያስገባ የነበራቸውን የዘመናዊ አይዲያዎች፣ ሀገሪቱን ወደፊት ሊያስቀድማት እንዴት ፈልጎ እንደነበረ እንግሊዞችን እንዴት አድርጎ እና የውጭ ሚሽነሪስ አንድ ላይ ሰብስቦ ጋፋት ላይ እንዴት አድርጎ ያንን የመጀመሪያ ኢንዱስትሪ ማለት የፈሩ ኢንዱስትሪ አሁን በየቦታው እኛ ሀገር ሰራ የምንላቸውን አይነት ነገሮች የሰራ ሰው የሞከረ ሰው ያስሞከረ ሰው እና የሀገሩን ዳር ድንበር ማንም እንዳይነካው፣ ማንም እንዳይደፍረው እንደምታየው በተደጋጋሚ ምክሮች ያደረገበት ትልቅ ባለ ራዕይ ሰው ነበር ማለት ይቻላል። ስለዚህ ነው ለየት የሚያደርገው። ወታደሩ በዘረፋ እንዳይኖር ቁርጥ ደሞዝ ቢሰጠው ጥሩ ነው የሚል ይህ ባርነት የመሸጥ የመለወጥ ነገር ቢቀር ጥሩ ነው የሚል እንግዲህ ተመልከት። ኢትዮጵያን ከተባበሩ መንግስታት እንዳትገባ ገባ ሲከራከሩባት የነበረው የመጀመሪያው ሊግ ኦፍ ኔሽን ስልበለው ሲከራከሩበት የነበረው ነገር አሁንም ድረስ ባርነት አለ፣ ይሸጣሉ ይለውጣሉ እየተባለ እውነት ነው። ነበረ፣ አለ፣ ነበረ፣ አልጠፋም፣ ነበረ። ምክንያቱም አስቸጋሪ፣ በአዋጅ የሚጠፋ ነገር አልነበረም። ስለዚህ እንደዚህ አይነቶቹ ሁኔታዎችን ሁሉ በዛን ዘመን ለማስደረቅ ያሰበ እና ዘመናዊነትን ደግሞ ምንድነው ያደረገው በአንድ ቤተክርስቲያን ለምሳሌ አንድ ቄስና ሶስት ዲያቆን ወይም ሁለት ቄስና ሶስት ዲያቆን ካለ በቂ ነው። የተጠሮቻችሁ ወደ እርሻችሁ ግቡ። ከገባችሁም በኋላ እርሻውን ደርሳችሁ ለመንግስቴ ግብር ገብሩ። በገበራችሁት ግብር ደግሞ አስፈላጊ ልማት ሁን በሚባቀራሩ መሰረተ ልማት ልስላላችሁ የሚል አይነት ነው። ደሞዝ ልክፈልላችሁ፣ ላስተዳድራችሁ በሚል አይነት ነገር የሚናገር የነበረ ሰው ነው። እንግዲህ በተፈጥሮ ባህሪው ብዙ ነገሮች የሚነገሩ ስላሉ እነዚያን በማስፈጸም ረገድ አሁን የተቀጣው ብዛትም ከጊዜ ወደ ጊዜ ለመቀነስ መሳሰሉትም ቅድም ጠቀስ ያደረኩልህ አንዳንድ ጊዜ ጊዜና ቦታን በማይመጥ ወይም ችግር ያስከትላል ብሎ ባላሰበው ሁኔታ ውስጥ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ብዙ ግጭት ውስጥ በመግባቱ የተነሳ አንዳንድ ትልቅ ፋክተር እኔ እወስደዋለሁ። ሌሎች ላይቀበሉ ትችላሉ። አለመስማማቱ እና ያስከተለበት ችግር ለውድቆትን ኮንትኒ አድርጓል እንጂ ያሰባቸው ነገሮች በሙሉ ያቀዳቸው ነገሮች በሙሉ ተሳካክሎ ቢሆን ኖሮ የኢትዮጵያ አንድነት ላይ ጥያቄ አይነሳም። የውጭ ወራሪ ሰር የሚባል ነገር ላይ ይከተል ይችላል። እንግሊዞች አድርጎት በማያውቁት ሁኔታ ያን ያህል ሰራዊት እየመሩ አገር ውስጥ ድረስ ገብተው አስክሬኑ ነው ካላዩ ማመን የሚያቅታቸው ሰው የነበረ ሰው እንደነበረ፣ እንግዲህ በመጀመሪያ ጊዜ ደግነትን ያስተማረን ሰው በብዙ መልኩ ብዙ ትምህርት ሰጥቶናል። እንግዲህ ይህን ሁሉ መዘረበት አይቻልም። ያለው ነገር ይህን ይመስለኛል። ነገር ልጡት በእርግጥ በርካታ የሆኑ በጎ አስተዋጽኦዎች እንደዚሁም ማለታዊ አስተዋጽኦዎችም በጊዜያቸው ተከውኗል በአጭር ጊዜ ውስጥ ካላቸው ራዕይ አኳያ ቅድም እንዳሉትም ከጊዜያቸው ቀድመው የማሰቡ ሁኔታ አንዱም ለውድቀታቸው ማፋጠኛ አድርጓል። በተለይም ከቤተ ክርስቲያናት ጋር የነበራቸው ጠብ እና የችግር አፈታት ዘዴያቸው አንዳንዴም ከኃይል ጋር የተያያዘ በመሆኑ ይሁንና፣ ቴዎድሮስ የታላቅ አገር መሪ ለመሆን በአንድነት የጸናች ታላቅ አገርን መፍጠር ግድ እንደሚል የተገነዘቡ ባለ ራዕይ መሪ ነበሩ። እንደጠቀሱት ከቋራ ተነስተው ጎንደርን ነግሰውበት በኋላም መጨረሻ ታሪካ ቸው የሚደመደመው መቅደላ ላይ ነው። የመቅደላው ጦርነት በኢትዮጵያ ታሪክ ውስጥ በተለይም ከአፄ ቴዎድሮስ አግዛዝ ዘመን ፍጻሜ ጋራ ምን አይነት ልዩ ታሪክ አለው? ከመቅደላ ጦርነት ምን ተምረናል? አንድና በጣም የሚያሳዝነው በእኛ በታሪክ አጻጻፍ ክፍተታችን ላይ መቅደላ በጣም ሊታወስ የሚገባ ጥሩ የሆነ የታሪክ ብሳ ሊወጣው የሚችል የአንድነት ተምሳሌትና የአገር የለዋላይነት፣ የነገስታትን ቆራጥነት፣ አልገዛ ባይነት፣ እጅ አለመስጠት እና በጠላት እጅ አለመውደቅን ያስተማረ ትልቅ ጎራ ነው። ትልቅ ተራራ ነው። ትልቅ አምባ ነው። ነገር ግን አንዳንዶች እንደሚሉት ለማኳሰስ በማሰብ የተከታዮቻቸው ብዛት ከጊዜ ወደ ጊዜ እየቀነሰ ሲመጣ ንጉሰ ነገስቱ ከነበሩበት ደብረ ታቦር ወደ መቅደላ የመጡት እንደ ሽሽትም ሊቆጥሩት የሚፈልጉ ሰዎች አሉ። ነገር ግን ስትራቴጂክሊ በጣም ያው መግደራ ተራራ ላየ ሰውም ከግራ ከቀኝ ያስገባ የሚችል አንድ መግቢያ ብቻ በር ያለው። አሁን በግሽን የምታውቀው ከሆነ ግሽን አካባቢ ተመሳሳይ የመሰለ አምባ ነው። በጣም በፊያል አምባ ነው። ለዚህ ጠላትን ከርቀት መመልከት በሚያስችል እንደ ድሮ አሁን እንዳሁኑ አውሮፕላን የለም። የሚታይ ፈረስና የመሳሰሉት ወንድር ላይ የሚመጡ ነገሮች ናቸው። ስለዚህ በርቀት ጠላትን መቆጣጠር የሚያስችል ቦታ፣ ስትራቴጂክ ቦታ ቀደም ብሎ ነው የመረጠው። ነገር ግን ከተመረጠ በኋላ ግን እዛ ድረስ ለመሄድ እዚ የነበረውን ዝግጅት ሰባስቶፖልን እንዴት አድርጎ ስንት ሰው እያለቀ ስንት መከራ እያየ የሚገርም ነገር መንገዱ የጠረገውና ያሰራው መድፉን ለመውሰድ ቴዎድሮስ ራሳቸው ናቸው ያሰሩት። ነገር ግን ደግሞ እሳቸው በራሳቸው ባሰሩት መንገድ ነው የተመትቱ ደግሞ የሚገርም ነው አሰሩት መንገድ ነው። እንግዲዞች ራሳቸውን ደግሞ እንደገዳ የራሳቸውን ዘመኖች እና እንትኖች የጎተቱ መጥተው ደግሞ መቅደላ ድረስ የደረሱት። ለማንኛውም ሰውየው የልማት ሰው ትልቅ ሰው ነበሩ። አምባውን የመረጡበትም ስትራቴጂክ የሆነ ኢምፖርት ወታደራዊ የሆነ የእንትን ጠቀሜታ ስለነበረው ነው፣ ከፍታ ስለነበረው ነው። በሌላ በኩል ደግሞ ብዙ ሰራዊት ከማንጋጋት እና ከማስጨረስ ይልቅ በአነስተኛ ሰራዊት ተራራውን ይዞ የሚመጣውን ጠላት በቀላሉ መመከት ይቻላል ብለውም ነበር። ምናልባትም ደግሞ ጥቂት የዋህነትም አለበት ብሎ መገመቱ የሚያስችለው ሴባስቶፖል፣ ሁሉን ነገር እንደ ሴባስቶፖል እና ብሮት የነበሩ ጥቂት መድፎች ማለት ነው። ተሰርቶ የነበሩት መጥፎች ሁሉን ነገር የሚመክቱ የሁሉ መድኃኒት አድርጎ አስቧቸው ሊሆን ይችላል። በኋላ ሴባስቶሎም ራሱን ወደኋላ ባክፋር አድርገው ጥቅም ውጪ ሆኖ ብዙም አልሰራላቸውም። የነበራቸው ሁኔታ እንግዲህ በግንባር መግጠም ነበር። እነ ገብርዬን ራስጋን መሳሰሉትን ትልልቅ የጀግኖቻቸው ሁሉ አሰልፈው ግን አልተሳካም ጦርነቱ። ምክንያቱም እንግሊዞች ይዘት የመጡት ዘመናዊ የሆነ መሳሪያ ነው። መጥፋቻቸው ከርቀት የሚመጡ ናቸው። እዚያ ላይ የሀገር ውስጡ ተባባሪ አለ፣ የመሳሰሉት አለ እና ለረጅም ጊዜ መቆየት የማይቻልበት ሁኔታ ውስጥ ጀነራሎቻቸውን ሰውተው በትልቅ ሀገር እናጸጸት ነው እንግዲህ የመጨረሻ ተራራውን ያቺ የሰላም ጊዜ ጦርነት ልክ ባለ ሚነታችን ጦርነት እንዴል ከተመቱ በኋላ ካዩት በኋላ ወደታች የመለከቱ በኋላ ሊሆን የሚችለው ነገር ያው በጠላት እጅ መውደቅ ነው። በጠላት እጅ መውደቅ ደግሞ ውርደት ነው። በኋላ እንዳየ ነው እንግዲህ ሀገር እየጣሩ መሄድ መሸሽ ሳሰሉት የመቶ በኢትዮጵያ ያሳዩን ትምህርት በአጼ ቴዎድሮስ ዘመን አልነበረም፣ እንደዚያ አይነት ሁኔታ አልነበረም። አጼ ዮሐንስም አላሳዩንም ያን ነገር፣ ቅንኝቅም አላሳዩንም። ከዚያም በፊት ነጎስ የነበሩትም ነገስታት አላሳዩንም። እንግዲህ በጠላት እጅ አለመያዝን ግን ለመጀመሪያ ጊዜ የራስን ስይት የራስን ስኩት ማለት ይችላለው ጠብቀው ጭንቅላት እንዳይዘው ማድረግ ያደረጉት እሳቸው ናቸው። እንግዲህ ለማስረጃነት ነው እንደምታየው ጸጉራቸውን፣ ዘውዳቸውን፣ አሸንክታባቸውን የመሳሰሉትን መጽሐፍቶቻቸውን እና ሰብስባ ዙሪያቸው የነበሩትን ንቅሳቁሶች እንዲወስደው አሁን ድረስ ሳይመለሱ ጥቂቶቹ ብቻ መጥተው ያው ዛዊ እንዲ የዛብቶ ነገሩት እዚህ የተነሳ ነው ማለት ነው። ስለዚህ ይሄ ሰውዬ የነበረባቸው ወደ መቅደላ መምጣት ጉዳይ አቅድም ከነገርኩ የተከታዮቻቸው ብዛት አንዳንዶች ይጽፋሉ አምሳ ሺ ወደ አምስት ሺ ዝቅ ስላለ ምናምን ስላላ አደለም እስኪ ሁኔታ ከሳቸው የበለጠ ሊያቆሙ ይችል አልነበረም። የመጣባቸውን አደጋም በትክክል ሳይመዙን የቀሩም አልመሰለኝም። ነገር ግን አንድ ማሳየት የፈለጉት ነገር ነበራቸው። እንደውም በጣም ኢሞሽናል የመሆን ይሄ ስሜታዊነቱ ያጠቃቸው ስለነበረ ብዙ ጊዜ ብቻቸውን ያለቅሱ ነበር። በተለይ ይሄ ባህሪያቸው ከመጀመሪያ ሚስታቸው ተጌቶ አቡ ተጌቶ አቡ ሞት በኋላ ላይ የተባባሰ መጣ ነው የሚ ኢሞሽናል ምስል ብል አልነበሩም። ስለዚህ ይህን አይነት ሁኔታ የነበረባቸው ሰው ናቸው። ብዙ እምቅ ነገር ይዘው ነው እኛይቱ ደግሞ በኋላ ያገቧቸው ጥሩ ወርቅ ማለት ጥሩ ወርቅ ደግሞ ስላቸው ጥቂት ያው እንደምታቀኝ ራሳ ላይ ቤተሰብ በመሆናቸው እና ደግሞ ንቀቱ ምንም የነበረባቸው ስለሆነ ግንኙነታቸውን ጥሩ የነበረም አይመስልም። እንደ ተዋቡ ፀጉራቸውን አሻሽተው ያለውን ሁኔታ እንዲቀበሉት የማድረግ እና ንፍቅር ማድረጉ ነገር ሁሉ ያጡበት ዘመን የነበረ ነው እና በብዙ ነገሩ የተጎዱ ሰው ናቸው እንጂ ሰራዊት ብዛትም ማነስም አይመስልም። በቴዎድሮስ ደግነት እና ቆራጥነት ብዙ ነገሮችን ማስቀረት የሚችል ሰው ነበር። እንግዲህ እኔ ተሸነፉ አልልም። እሳቸው በምንም ተአምር ተሸነፉ የሚል የታሪክ ፍርድ የለኝም። ነገር ግን ያው በሽዚትሊ ተሸንፈዋል ግን በእውነተኛው መንፈሳዊ ልበለው ወይም ስፒሪችል እንትኑ አጼ ቴድሮስ አሸናፊ ነበሩ። አጼ ቴድሮስ በኢትዮጵያ ታሪክ ውስጥ ምን አይነት ልዩ ስፍራ ሊሰጣቸው ይገባል? አሁን ባለውና በመጪው ትውልድ ዘንድስ እንደምን ሊዘከሩ ይገባቸዋል ይላሉ። እኔ መቼም እውነተ ሰራተኛ ክብርና ሞገስ መሰጠት ከሚገባቸው መካከል በእርግጥ በኔ ፍርድ አጤ ሚኒልክ በላይ ማንንም ማስቀመጥ አልችልም። የራሴ የሆነ ምክንያት አለኝ። ከንባቦቼም ሁሉን ካገኘሁ እስካሁን ከታሪክ የቀሰምኳቸው በትዕግስት፣ በዲፕሎማሲ፣ በስልጣኔ ዛሬን ሳይሆን ረጅሙን የሚቀጥሉትን መቶ መቶ ሀምሳ አመትን በአነጣጠር ና በናያት ረገ በጦር ስልትም የሚሆን በድለኝነት የሚሆን አጤ ሚኒልክ ያህል ትልቅ ሰው አይችም አላቅም ላገኝም አልችልም። ኢትዮጵያ ልታገኝም አልችልም። ዘላለምም ልታገኝ አልችልም። ነገር ግን አጤ ቴዎድሮስ ደግሞ ከዘመናቸው ጋር በነበሩበት ኮንቴክስት ነው የምንመለከተው። በነበሩበት ዘመን ውስጥ ማሰብ ከሚችሉት በላይ በዛ ዘመን የዛች የትንሽ ትምህርት ባለቤት ምንም የሌላቸው ከትንሽ ውስጥነት ብለን ቅድም ከተነጋገርንበት ተነስተው ቤተመንግስትን ያህል ትልቅ እንትን ከተቆጣጠሩ በኋላ ደግሞ እኔ ይገባኛል ይሄንን ስራ ሄሳቸው እኮ የሰሩት አንድ ነገር የላቸው። ይሄ ግሮስ ቤተመንግስት የሚባል ነገር የለም። ይሄ ግሮስ ይሄን የምትለው ግል አድርገውት ያለፉት ነገር የላቸው። ሲንከራተቱ ነው እድሜያቸው የጨረሱ መንክርትቱ ከምን መጣ ቢባል፣ ይሄ በስራችን ደማችን ውስጥ ተቀምጦ የነበረ በአካባቢ ማመን ከአካባቢ ሽፍትነት ሎያልታችንን ለአካባቢ ለነበሩ መሳት እንደነቀሚ መስጠት ጉዳይ መቆረጫ ያጣ ረጅም በሽታችን የነበረ ስለነበረ ነው። ምናልባት አሁን መልኩን ቀይሩ በሌላ መልክ መጥቶ ሊሆን ይችላል። እንደዚህ አይነት አስተሳሰብ እነዚህ አይነት አትሺ አመለካከቶች አስቸጋሪ ናቸው። ለምን የሚለው ነገር ነው። ብዙ ክርክር ውስጥ መግባት ይቻል ይሆናል። አይደንቲቲን በስድስት በዘባግ በዘጠኛ ነ ልናየሆን እንችላለን። አንዳንዱ በአንድ ነገር ያዋል፣ ቋንቋ ብቻ እንደመስፈርት ወስደው ሊወስድ ይችላል። ሌላው ሌላ ነገር ሊያደርግ ይችላል። አይደለም ያንን ሁሉ የተባበረ ሁኔታ ውስጥ ፈጥረው፣ ነገር ግን አንድ የመሆንን ነገር ለኢትዮጵያ ሕዝብ እንደገና አንድ የመሆንን አስፈላጊነት በተለይ ትልቅ ግዛትን ጠቀሜታ ለማሳየት የሞከሩ ትልቅ መሪ ናቸው። ስለዚህ ለዓላማቸው፣ ላሰቡበት ሁኔታ ባይሳካም እንኳ በዛቻችር ጊዜ በዛች በወጣትነት እድሜያቸው ለሞቱባት ኢትዮጵያ ትልቅ መዘክር የሚያስፈልጋቸው ሰው ናቸው። እኔ ቴዎድሮስ ሐውልት ቆሞ ባይደስ ይለኛል። ምን አሁን በሞቱ በስንት መቶ ዓመታቸው አሁን ስለቆመ ትልቅ ነገር ተሰራ ማለትም ሊሆን አይቻልም መድፉም የእሳቸው መድፍ አይደለም መድፉም ነ የሰራ መድፍ ነው እሳቸውን የሚመለከት መድፍ ሳይሆን እሳቸውን የሚመለከት ምስልም ሆነ የተለያየ ስያሜ ያላቸው ታሪካዊ ነገሮች ሊሰሩላቸው ሚዜኖች ሊገነቡላቸው የተመሳሰ ሊቀመጡላቸው ሐውልት ሊቀመጡላቸው እና ሌሎችም ነገር ሊደረግላቸው የሚያንሱ ሰው አይደለም ማንም በምን ልናስቀምጠው እንፈልጋለን እኛ ሀገር ትልቁ ችግራችን ምንድን ነው ባለታሪኮች አሉ ባለታሪኮችን በትክክለኛ ቦታ ላይ መዘከር አንችልም ይሄ ደግሞ የሀላቀር ጦርነታችን ለእኛ ብቻ ሳይሆን ለዚ ሀገሮች ምልክታችን ነው። ፈረንጅ ሀገር ትንሽ ብር ከሰጠ ሰው መናፈሻ ነው። ወንበር ይሰየማል፣ ዛፍ ይሰየማል፣ ላይብረሪ ይሰየማል፣ የመሳሰሉት ይደረጋል። ይህ ትልቅነት ነው። በጣም ትልቅነት፣ ሰውን ስራ አለማኳሰስ፣ በትክክሉ ደግሞ ተገቢ ስፍራ መስጠት ነው። አዚ ቲግሮስ ቅድም አንስተን ምናልባት ያላየናት ነገር ብትኖር ይች ጭካኔ ባህሪያቸው የምትባል ነገር አለች። እሷም በየጊዜ ቤት ቀያየረች እንድትመጣ ያደረገቻቸው ቅድም የነገርኩ አንዳንድ የራሳቸው የውስጥ ኢሞሽናል የሆነ ማስቀምጥ ያለባቸው እንደገና ደግሞ ሰዎች ከሚያደርጉት ሪያክሽን ነው። የሚፈልጉትን ራዕይ ሊረዳላቸው አልቻለም። የሚሉትን ነገር ሊሰማላቸው አልቻለም። ሊከተላቸውም አልፈለገም። እሳቸው በቀኝ ሌላው በግራ ነው የሚሄደው። እረ እባካችሁ ይችን ነገር እንዲያደርጉልኝ ነው ያለው አማራጭ። ያው እንደምታውቀው መንግስታት ሲበሳጭው የሚያመጡት ነገር ዱላ ነው። ዱላ ደግሞ እሳቸው ብቻ ያስገቡት አይደለም፣ አሁን ድረስ የሚሰራ ነው። ይሄ ጭታኔ መንገድ የሚለው ነገር ባንዴ ይጋነናል፣ በጣም ይጋነናል። ሌላ ጊዜ ደግሞ መቀጣጫ በሚሆን መልኩ ደግሞ አድርጉታል። ያው እንደምታውቀው ባይሆን ጥሩ ነበር፣ ግን ደግሞ በዚህ አይነት መንገድ የሚደረግ የለም። ለምሳሌ አሁን ዘመናዊ የሆነው መጀመሪያ

ዝግነት ፈጽሞ ግዛታችን አስጠብቆ የመሄድ ጉዳይ እና ስልጣኔ ምን ጭምር አፄ ቴድሮስ ሞክሮት የነበረውንም ስልጣኔ በመጀመር እና ብዙዎቹን ነገሮች በማስገባት ረገድ ደግሞ ትልቁን ቦታ ሰጣቸዋል። ያልኩት የተቋረጠውን በመጀመር ረገድ ደግሞ ትልቁን ስራ ሰጥተው ነበር። ምናልባት እድሜ ቢኖራቸው ኖረው እርግጠኛ ነኝ እርጅናው እና በሽታ ባይጫጫ ናቸው ኖረው እኛ ሰላሙ ረዘም ብሎላቸው ቢሆን ኖረው ብዙ ለውጦች እናይባቸው ነበር። ስለዚህ አፄ ቴድሮስን ምልክት ማድረግ ማለት ሌሎችን ተከታዮቹ መሪዎቻችን በሙሉ ምልክት ስራቸውን ማስተዋስ ማለት ሁሉንም እንደማስተዋስ ይቆጠራል ብዬ ነው። ዶክተር አሰፋ ባልቻ፣ የቀድሞው የወሎ ዩኒቨርስቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።